ከኢኮኖሚው ዓለም ሁለት የምዕራብ አፍሪካ ሀገራት ከፍተኛ የድኝ አሊያም ሰልፈርና ሌሎች መርዛማ ንጥረ ነገሮች ይዘት ያለውን የነዳጅ ዘይት ግብይት አግደዋል። ፐብሊክ አይ የተባለው የስዊዘርላንድ መንግስታዊ ያልሆነ ድርጅት ባለፈው ዓመት ይፋ ባደረገው ዘገባ ለአፍሪቃ ገበያ የሚቀርበው ዝቅተኛ ጥራት ያለው የነዳጅ ዘይት በአብዛኛው መነሻው ከአውሮፓ ሀገራት እንደሆነ ገልጦ ነበር። የድርጅቱ ዘገባ ፍትሐዊ ያልሆነ ባለው የንግድ ስርዓት የአውሮጳ የነዳጅ ዘይት ኩባንያዎች እጅግ ዝቅተኛ የጥራት ደረጃ ያለውን የነዳጅ ዘይት ለአፍሪካ ሀገራት እንደሚሸጡ አጋልጧል። ኩባንያዎቹ በአውሮጳ ገበያ የሚሸጡት የነዳጅ ዘይት በ በአንድ ሊትር ውስጥ ከ0.01 በመቶ በላይ የድኝ ወይም ሰልፈር ይዘት እንዲኖረው አይፈቀድላቸውም። በአፍሪካ ሀገራት ግን ጉዳዩ ሌላ ነው። የምዕራብ አፍሪካ ሀገራት የነዳጅ ዘይት ከውጭ ሀገራት ሲሸምቱ ያስቀመጡት መስፈርት ዜጎቻቸውን ለውስብስብ ሕመሞች የሚዳርግ እንደሆነ ባለሙያዎች ይናገራሉ። በነዳጅ ዘይት የበለጸገችውን ናይጄሪያን ጨምሮ በአይቮሪኮስት፣ ማሊና ጋናን በመሰሉ አገራት ለገበያ የሚቀርበው የነዳጅ ዘይት በአንድ ሊትር ውስጥ እስከ ዜሮ ነጥብ ሶስት በመቶ የድኝ አሊያም ሰልፈር ይዘት እንዲኖረው ይፈቀዳል። እንዲህ ዝቅተኛ የጥራት ደረጃ ያለው የነዳጅ ዘይት ሲሸምቱ ከከረሙ የአፍሪቃ ሀገሮች መካከል ጋናና ናይጄሪያ ቁርጥ ውሳኔ አሳልፈዋል። በጎርጎሮሳዊው የዘመን አቆጣጠር መሰረት ከመጪው ሐምሌ አንድ ቀን ጀምሮ በጋናና ናይጄሪያ ገበያ የሚቀርበው የነዳጅ ዘይት በአገሪቱ መንግስታት የተቀመጠውን የጥራት ደረጃ ማሟላት ይጠበቅበታል። በጋናና ናይጄሪያ እርምጃ ደስተኛ መሆናቸውን የሚናገሩት የፐብሊክ አይ ዋና ስራ አስፈጻሚ ኦሊቨር ክላሰን ሌሎች ሀገሮችም የምዕራብ አፍሪካውያኑን መንገድ እንዲከተሉ ይሻሉ። በሁለት ቁልፍ አገሮች የነዳጅ ዘይት የጥራት ደረጃ ተሻሽሏል እንደ አይቮሪኮስት ቤኒን ቶጎ አሊያም ማሊን የመሳሰሉ ሌሎች የምዕራብ አፍሪቃ ሀገሮችም ይህንኑ ይከተላሉ ብለን ተስፋ እናደርጋለን ለዚህም ምልክቶች አሉ ይህኛው ግን በአውሮፓ አሊያም በአሜሪካ ከተቀመጠው የጥራት ደረጃ አኳያ አምስት እጥፍ ብልጫ ያለው ነው ነገር ግን ቀድሞ ከነበረው ስድሳ እጥፍ የሚቀንስ በመሆኑ ደስተኞች ነን በፍጹም በቂም አይደለም ትግሉና ተጽዕኖ ማሳደሩ ይቀጥላል ምናልባት የጋና ና የናይጄሪ ሲሪያን አርአያ ሌሎች ሀገሮች ይከተሉ ይሆናል። ከዚህ የተሻለ የጥራት መስፈርትም ስራ ላይ ይውል ይሆናል። ፐብሊክ አይ የተባለው መንግስታዊ ያልሆነ ድርጅት በስምንት የአፍሪቃ ሀገሮች የሚሸጠውን ነዳጅ ዘይት ለሶስት ዓመታት ባደረገው ምርመራ ፈትሿል። ከስምንቱ ሀገሮች አምስቱ በምዕራብ አፍሪቃ የሚገኙ ናቸው። ድርጅቱ በናሙና ከፈተሸው የነዳጅ ዘይት ውስጥ ከሁለት ሶስተኛው በላይ የሚሆነው ከአውሮጳ ገበያ ከሚሸጠው 150 በመቶ እጥፍ የድኝ ይዞታ ያለው ነበር። ይህ ለአፍሪቃ ከተሞች እጅጉን አሳሳቢ የጤና ስጋት ነው። የአፍሪቃ ከተሞች በፍጥነት እያደጉ ነው። የናይጄሪያዋ ሌጎስ 21 ሚሊዮን ነዋሪዎች አሏት። የከተማይቱ የሕዝብ ቁጥር በጎርጎሮሳዊው 2050 በእጥፍ ይጨምራል ተብሎ ይጠበቃል። የምዕራብ አፍሪካዎቹ ከተሞች ፈጣን እድገትና በቀጠናው እየተበራከተ የመጣው የአሮጌ መኪኖች አጠቃቀም ለከተሞቹ የአየር ብክለት ተጠቃሽ ምክንያቶች ናቸው። ዝቅተኛ የጥራት ደረጃ ያለው የነዳጅ ዘይትም አስተዋጽኦ ቀላል አይደለም። የነዳጅ ዘይት ብክለት ለአስም፣ የሳምባ ነቀርሳ ና የሰረሰር ህመሞች ያጋልጣል። እንደ ሕክምና ባለሙያዎቹ ገለጣ የፐብሊክ አይ ዘገባ የአፍሪቃ ሀገራት ዝቅተኛ የድኝ መጠን ያለው ነዳጅ ዘይት ቢጠቀሙ እንደዚሁም የተሻሻሉ የበካይ ጋዝ መቆጣጠሪያ የተገጠመላቸው ተሽከርካሪዎች ለተገልጋዮች ቢያስተዋውቁ በጎርጎሮሳዊው 2030 ዓ ም 25000 በ2050 ደግሞ 100000 ድንገተኛ ሞት መቀነስ ይችላሉ ብሎ ነበር ኦሊቨር ክላሰን ድርጅታቸው በነዳጅ ዘይት ግብይት ኢንዱስትሪ ውስጥ መሰረታዊ ለውጥ እንዲመጣ ጥረት ሲያደርግ መቆየቱን ያስታውሳሉ። በአውሮፓ በተለይም በአገራቸው የማይሸጡትን ወደ አፍሪቃ የሚልኩት የስዊዘርላንድ ኩባንያዎች የንግድ ስልት ህገ ወጥ ነው ሲሉ ስራ አስፈጻሚ ይወቅሳሉ። ባለፈው መስከረም ይፋ ያደረግነው ዘገባ የስዊዘርላንድ የሸቀጥ ነጋዴዎች የሚከተሉትን ፍትሐዊ ያልሆነ የንግድ ስልት አጋልጧል። ኩባንያዎቹ ለአፍሪቃ የሚሸጡትን በሀገራቸው ገበያ አቀርቡትም ለአመታት ሲሸጡ ነበር፣ አሁንም እየሸጡ ነው። የሚሸጡት የነዳጅ ዘይት ከፍተኛ መጠን ያለው ድኝ ስለያዘ በጃፓን ይሆናል በአውሮፓ አሊያም በዩናይትድ ስቴትስ ለመሸጥ የተከለከለ ነው። ኩባንያዎቹ በሌሎች ሀገሮች የተከለከለውን ዝቅተኛ ጥራት ያለው ነዳጅ ዘይት ለአፍሪቃ በመሸጥ ላይ የተመሰረተ የንግድ ስርዓት ነው የተከተሉት። ይህ የንግድ አካሄድ ፍትሐዊ አይሁን እንጂ ሕገወጥ አይደለም። በምዕራብ አፍሪቃ ገበያዎች የሚሸጠው የነዳጅ ዘይት መርምረን እንዳገኘ ነው። ውጤቱ አስደንጋጭ ነው። መንግስታት የሕዝባቸውን ጤና ለመንከባከብ ቸልተኞች ናቸው። ስለዚህ መንታ ዘመቻ ነበር ስናካሄድ የነበረው በአንድ በኩል በስዊ ስዊዘርላንድ ያለ ፍርሃት በትጋትና በስልታዊ አካሄድ ጥራቱ የተጓደለ የነዳጅ ዘይት የሚሸጡ ኩባንያዎችን ስንሟገት ነበር። በሌላ በኩል በምዕራብ አፍሪቃ የሚገኙ አጋሮቻችን በዚህ የነዳጅ ዘይት የጤና እክል የገጠማቸው ዜጎች ዋይታ በመንግስቶቻቸው እንዲደመጥ ግፊት ያደርጉ ነበር። ዘገባው በተለይ ጥራቱ የተጠበቀ የነዳጅ ዘይት እጅግ ከተበከለው ጋር በመቀላቀል በአፍሪቃ ገበያ የሚነግዱት ላይ ትኩረት አድርጓል። ሙሉ በሙሉ ጥራቱን ያልጠበቀው ቅልቅል ነዳጅ ዘይት በገበያው የአፍሪቃ የጥራት ደረጃ ተብሎ ይታወቃል። ይህ የነዳጅ ዘይት የፐብሊክ አይ የሶስት ዓመት ምርምር ዘገባ ደካማ የሚለውን የአፍሪቃ ሀገራት የቁጥጥር ስርዓት ይለፍ እንጂ ለአውሮጳ ገበያ ግን መብቃት አይችልም። ኩባንያዎቹ ጥራቱ የተጓደለውን የነዳጅ ዘይት ከደህናው ጋር የሚቀላቀሉት በአውሮጳ ወደቦች አሊያም ወደ አፍሪቃ በጉዞ ላይ ሳሉ መሆኑ ደግሞ ጉዳዩን የበለጠ ያወሳስበዋል። ከተለያዩ የነዳጅ ዘይት አቅራቢዎች የመጣው ሁሉ በአንድ የምርት አይነት ሊቀላቀል ይችላል። እንደ ፐብሊክ አይ ዘገባ ከሆነ የስዊዘርላንዶቹ ኩባንያዎች በመቀላቀሉ ብቻ ሳይሆን በነዳጅ ዘይት ማመላለሻዎች፣ አከፋፋዮችና ማከማቻዎች ውስጥም ባለድርሻ ናቸው። እነዚህ ኩባንያዎች በአፍሪቃውያን ላይ የከፋ የጤና እክል ስለሚያስከትለው የነዳጅ ዘይት የሚያወሳው ዘገባ ይፋ ሲሆን ምላሽ ለመስጠት ፈቃደኛ አልነበሩም። ምንም ምላሽ አልሰጡም በዚህ በስዊዘርላንድ ይህ ጎጂ የነዳጅ ዘይት ግብይት እንዲቆም የሚጠይቅ በ20 ሺ ሰዎች የተሰበሰበ ፊርማ አቅርበን ነበር የተሰበሰበውን ፊርማ በዚህ በጄኔቫ ትራፊ ጉራ ለተባለው ኩባንያ ስናቀርብ ምንም የተለወጠ ነገር የለም ሌላው ግዙፍ የስዊዘርላንድ የሸቀጥ ነጋዴ ቪቶ የተባለው ነው እነርሱም ምንም እርምጃ ለመውሰድ ፍቃደኛ አይደሉም እናም ከኩባንያዎቹ በኩል አንዳችም የተፈጠረ ነገር የለም ሁለቱም ኩባንያዎች ለዶይቸቨለ በጽሁፍ በሰጡት ምላሽ የጥራት ደረጃውን ያልጠበቀ የነዳጅ ዘይት ሊያስከትል ስለሚችለው እክል ቢስማሙም በግብይት ወቅት የመቆጣጠሩን ኃላፊነት በአፍሪቃ መንግስታት ትከሻለ ጥለውታል ቪቶል የተባለው ኩባንያ አሁን ባለው የግብይት ስርዓት ለአንድ ሀገር ያቀረቡት ምርት በዚያው ሀገር ለመሸጡ የአውሮጳ ኩባንያዎች እርግጠኛ መሆን አይችሉም ሲል አክሏል ቪቶልም ይሁን ሌላ ኩባንያ ለአውሮፓ የጥራት ደረጃ ተመጣጣኝ የሆነ ምርት በኪሳራም ቢሆን ለአንድ የአፍሪቃ አስመጪ ቢሸጥ፣ አስመጪው ጥራቱ ከፍ ያለውን ለሌላ ሸጦ ሌላ የተጓደለ ጥራት ያለው ምርት ለአገር ውስጥ ፍጆታ ሊያቀርብ ይችላል ብሏል ኩባንያው። ዘገባው ይፋ ከሆነ በኋላ የምዕራብ አፍሪካ ሀገራት መንግስታት የነዳጅ ዘይት ግብይታቸውን ከመሰረቱ ለመቀየር ቃል ገብተው ነበር። ጋናና ናይጄሪያ ቃላቸውን ጠብቀው ለሚሸምቱት የነዳጅ ዘይት የነበራቸውን የጥራት መስፈርት አሻሽለዋል። ዘገባውን ይፋ ስናደርግ ብርቱ የአደባባይ ክርክር ተቀስቅሷል። ለነገሩ ጉዳዩ ከዚህ ቀደምም በሌሎች ድርጅቶች ተነስቶ ነበር። መሰረታዊ ለውጥ ግን አልመጣም። በእርግጥ በምዕራብ አፍሪቃ መንግስታትና ባለስልጣናት ዘንድ በተወሰነ ደረጃ የችግሩን አሳሳቢነት እንዲገነዘቡ አስችሏል። ለከባቢ አየር ብክለት የሚኖረውን አስተዋጽኦና የሚያስከትለውን የጤና እክልም ሁሉም እንዲነጋገርበት አድርጓል። የችግሩ ምንጭ እነዚህ ኩባንያዎች በአውሮጳ የማያደርጉትን በዚያ መሸጣቸው ነው። መንግስታቱ ለችግሩ በፍጥነት እልባት እንሰጠዋለን ሲሉ ለህዝባቸው ተናግረው ነበር። የጥራት መስፈርታቸውን ለማሻሻልና ከአውሮጳ ጋር ለማስተካከል ፍላጎት እንዳላቸውም አሳይቷል። በተለይ መንግስታዊ ያልሆኑ ድርጅቶች በጉዳዩ እጅግ ተቆጥተው ተከታታይ ክርክሮችና ውይይቶች ተደርጓል። በአፍሪቃ መንግስታት ላይ ከፍ ያለ ጫና የተ ተፈጠረ ሲሆን ጋና ና ናይጄሪያ ለሚገዙት የነዳጅ ዘይት የጥራት መስፈርቱን በማስተካከል ቀዳሚ ሆኗል። ይህን የፖሊሲ ለውጥ በማየታችን ደስተኞች ነን። ድርጅታችን ካሳካቸው ጉዳዮች ምናልባትም ትልቁ ይህ ነው። አፍሪቃ ከአውሮጳ ከምትሸምተው የነዳጅ ዘይት ውስጥ 50 በመቶ የሚያልፈው በአንትወርፕ፣ ሮተርዳም እና አምስተርዳም ወደቦች በኩል ነው ፐብሊክ አይ የተባለው ድርጅት እነዚህ ወደቦች የአውሮፓ የጥራት መስፈርት የማያሟላውን የነዳጅ ዘይት ወደ አፍሪቃ ከማሻገር እንዲያግዱ ጥሪ አቅርቧል። ኦሊቨር ክላሰን በሆላንድና ቤልጅየም የሚደረገው ክርክር በኩባንያዎቹ ላይ ጫና ያሳድራል የሚል ተስፋ አላቸው። የአፍሪቃ የጥራት ደረጃ የሚባለውን በሚያመርቱት በሆላንድና በቤልጅየም ሰፊ ሕዝባዊ ውይይት እየተደረገ ነው። ይህ የጥራት ደረጃ በገበያው ቆሻሻ ነዳጅ ዘይት ተብሎ ይታወቃል። በምክር ቤቶች በጉዳዩ ላይ የውሳኔ ሀሳቦች ቀርቧል። በርካታ መገናኛ ብዙሃን ዘገባ ሰርቷል። በመንግስታቱ ላይ ተከታታይ ጫና አለ። እናም የስዊዘርላንድ የሸ ቀጥነጋዴ ኩባንያዎች ላይ ጫና የሚያሳድር ለውጥ ይኖራል ብለን ተስፋ እናደርጋለን። የጋናው ምክትል ፕሬዚደንት መሐመዱ ባውሚያ አገራቸው ገቢራዊ ያደረገችው አዲሱ የጥራት መስፈርት ከምዕራባውያኑ አሊያም ከምስራቅ አፍሪቃ ሀገራት ጎራ እንደሚያሰልፋት ተናግረዋል። ናይጄሪያ በበኩሏ ከውጭ የምትሸምተው ብቻ ሳይሆን በአገር ውስጥ የሚመረተው ጭምር አዲሱን የጥራት መስፈርት ማሟላት አለበት ብላለች።